ሴቶች ያገባናል እንችላለን ብለው የመጠየቅ ባህል ማዳበር አለባቸው ያሉንን በተለያዩ የሙያ ዘርፎች የተሰማሩ ባለሙያዎችን አነጋግረናል። ፀሐይ ዳምጣው ነች ያነጋገረቻቸው። ወደ ዘገባው ሴቶች በተለያዩ ማህበራዊ፣ ኢኮኖሚያዊ፣ ስነ ልቦናዊ እና የፖለቲካ ጫና ስር ሆኖም በሁሉም መስክ ግን ኃላፊነት ተሸክመው የሚኖሩ ቢሆንም ይህ ተግዳሮታቸው እምብዛምም አይነገርላቸውም ይላሉ የአሜሪካ ድምጽ ያነጋገራቸው ሴቶች። ድምፃዊት አመልማል አባተ ሴቶች ከሚጋረጥባቸው የተለያዩ ጫናዎች ውስጥ በራሳቸው ጥረት ለመውጣት ይታተራሉ ስትል የራሷን ተሞክሮ ለቪኦኤ አጋርታለች። ሁሉም ሰው አሁን በራሱ ጥረት በራሱ ጥረት ነው የሚታገለው ያለው ሲስተሙ በጣም ቢያግዝ ብዙ ሴቶች ሊወጣ ይችላል። ግን አሁን እኔን ብትወስጂ ደርግ ዘመን በግዳጅ ነው ከቤተሰብ የወጣሁት ቤተሰብ ታስሮ ምናምን የወጣሁት እና ያ ሲስተም ባይኖር ኖሮ ምናልባት እኔ እዛው እንደ እናቴ እዛው በዛው ኤሪያ ወይ ተድር ምናምን እዛው ቀር ነበረ እና እነዚህን ሴቶች የሚያወጣ ነገር እንደዛ ምልሽ በጉልበት ወይ በስር ሳይሆን ግን አንድ ሲስተም በየክፍለ ሀገሩ አዲስ አበባ ብቻ ሳይሆን በየክፍለ ሀገሩ፣ አሁን በኢትዮጵያ ደረጃ ስናወራ ሴቶችን የሚያበረታታ ነገር ቢመጣ በጣም ብዙ የታመቀ ነገር አለ። በዛን ጊዜ ብዙ ልጆች እንደወጡ ስላየን አሁንም፣ በተለይ በተለይ ክፍለ ሀገር ስትሄጂ ለሴት ልጅ የሚሰጠው የተወሰኑ ነገሮች ናቸው። ወይ ትዳር ይሆናል። በራሴ ሳየው እንደ አትዘፍን ተብሎ ለባልትሰጥቻለው ያው እኔ ከእግዚአብሔር ጋር ራሴ ጠፍቼ ነው እና ለሴቶች ሰፖርት የሚያደረግ ቢፈጠር የበለጠ አርቱ ላይ በጣም ብዙ ይወጣል። ሴቶች በሁሉም ነገር ኃላፊነት ይሰማቸዋል። በችለተኝነት የሚያልፉት ነገር የለም። እንዲሁም ያገባኛል የሚል ስሜት አላቸው የምትለው አርቲስቷ ያኔ በኢትዮጵያ የሴቶችን መብት አብዝቶ ማቀንቀን ባልተጀመረበት ከሰላሳ ዓመት በፊት ሴቶችን ለማበረታታት በሞያዋ ኃላፊነቷን ስትወጣ እንደነበረችም ገልጻለች።

በየትኛውም ሀገር በሚፈጠረው ግጭት ወይም አለመግባባት እንዲሁም በተፈጥሮ ችግር ለሚከሰቱ ችግሮች ሴቶች ግንባር ቀደም ተጎጂዎች ናቸው ስትል የገለጸችው አርቲስት አመልማል በመልካም ስራዎች ላይም ግንባር ቀደም ናቸው ትላለች። የሴቶች ሚና በይበልጥ እንዲጎለብትም ሴቶችን የማበረታታትና ጫናቸውን ሊቀንስ የሚችል ስርዓት ብዘረጋ ስትልም ገልጻለች። ወንዶቹም ካለሰ ሴቶችም ካለ ወንድ ያው ትንሽ ከባድ ነው፣ አለም ላይ ብዙ ጊዜ ግን ኃላፊነት ብዙ ጊዜ የሚወድቀው ሴቷ ላይ ነው። አይተሽ እንደሆነ መንገድ ላይ ልጅ ታቅፋ የምትለምን እናት እንጂ አባት አይተሻል? ብዙ ጊዜ ልጇ ለምና ለምኝም በሆነ አሳድጋለሁ የምትለው እናት ነች። ያ ኃላፊነት ኢኳሊ የወንዱም መሆን አለበት፣ የሴቷ ብቻ ኃላፊነት ሴቷ የታመመ ልጅ ከወለደች የእሷ ያመጣችው ችግር፣ ሴቷ ቤት ውስጥ ቁጭ ብላ ልጆች ካሳደገች እንደማትሰራ የሚመስለው እሷ ግን ቤት ውስጥ ባትሰራ እሱ ውጭ ወቶ ሊሰራ አይችልም ነበረ። ወደፊት ለሀገሪቷ እኔ አሁን ያየሁት በቃ ድህነት ነው ጠላታችን በቃ እና እዛ ላይ ደግሞ ሴቷ ካልተሳተፈች ብቻውን ወንዱም አይሆንም። አሉ በጣም ጥቂት ናቸው እንጂ በጣም ጎበዝ ወንዶች አሉ። ሴቶች በየትኛውም መስክ ይገባኛል ይችላለው የማለት ባህል ሊያዳብሩ ይገባል ያለችው ደግሞ በቡሌሆራ ዩኒቨርሲቲ ገዳ እንደ ጎቨርነንስ ትምህርት እጩ ዶክተር ደራርቱ በቀሌ ናት። የሚገባቸውን ቦታ መጠየቅ ምሳሌ አንዳንድ መድረኮች ላይ ሲጋብዙኝ የሴቶችን ኮታ ለመሙላት ከሆነ በቃ ሴቶች ጎደሉን ምናምን የሚል አይነት እንትን ካላቸው በጣም ኢምፖርታንት ነው ብዬ እንኳን ባምን አልሳደም። ዲዘርቭ እንደማደርግ አውቆ ነው ሊጠራኝ የሚገባው አይነት አቋም ያለች ትችላለች የሚለውን አምኖበት ለጠራኝ አክብሮ ለጠራኝ ሴትነቴንም ችሎታዬንም ለሴት የሚገባት ቦታ በችሎታዋ ሊሰጣት የሚገባት ቦታ ሆኖ ከተጠራ እሄዳለሁ። የሴቶችን ቀን ቀኑን ማክበር ሳይሆን ሴቶችን ማክበርና ስኬቶቻቸውንም ሆነ ጉዳታቸውን ለህብረተሰቡ ማሳየት አለበት ስትል አክላለች። ወይዘር ደራርቱ ሳሌ ማቸይት በብዙ ኤንጂኦዎች ምናምን በጣም በትላልቅ ፈንድ ነው የሚከበረው። ቀኑ ይከበራል። ግን ሴቶቹ የምንልበት ቢያከብሩ የሴቶችን ቀን ሳይሆን ሴቶችን የምናከብርባቸው ቀናቶች ቢበዙ እርባይ ነው። ሴቶች በተሳትፏቸው መጠን ውሳኔ መስጠት ላይ ጎልተው መታየት አለባቸው ያሉት ያነጋገርናቸው ኢንስቶች፣ ማህበረሰቡ ደግሞ የሴቶችን ዋጋ ማወቅ ማበረታታትና እውቅና መስጠት አለባቸው በማለት አክለዋል። ዛሬ በኢትዮጵያ የተከበረው አርባ ስድስተኛው ዓለም አቀፍ የሴቶች ቀን እኔም የኢህ ተጠባቂ ነኝ በሚል መሪ ቃል ነው። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ